ስራ አለመስራት በራሱ ጭንቅላት ያደንዛል ይላል ጀርመን ውስጥ በስደተኝነት የኖረው የ38 አመቱ ሶሪያዊ ቫሲም ፋራሺ። ቫሲም እዚህ ጀርመን ለ20 ወራቶች ማለት ወደ ሁለት ዓመት ግድም ተቀምጧል። አብዛኛውን ይህን ጊዜውን ያሳለፈው ደግሞ በምስራቃዊ ዌስትፋሊያ ግዛት ሆፍሎፍ በምትባል አነስተኛ ከተማ ውስጥ ነው። ቫሲም በጀርመን ሆፍሎፍ ከተማ በቆየባቸው ጊዜያት እጅግ ይመኝ የነበረውን ስራ ማግኘት ግን አልቻለም። ሶሪያ ሳለ በግሉ የምህንድስና ስራ ይሰራ እንደነበር የሚናገረው ባሲም በስደት አለም ጀርመን ውስጥ ማንኛውንም አይነት ስራ ቢያገኝ ወደ ኋላ አይልም ነበር። ስራን ለማግኘት ወደ ስራ ሚኒስቴር እንዲሁም የስራ አፈላላጊ ማዕከል ወደ ተባሉት ቦታዎች ሁሉ ሄጃለሁ። ምንም አይነት እድል ግን አላገኘውም። አሉ የተባሉት የምግብ ቤቶች ፋብሪካዎችና የግንባታ ስራ ተቋማት ሁሉን ጠይቄያለሁ። በግድ በምህንድስና ስራ መሰማራት የለብኝም፣ ግን የሆነ ነገር መስራት ይኖርብኛል። አንድ ዓመት ከአስር ወር ያለ ስራ መቀመጥ ጭንቅላትህን ያደነዛል። ታሚም ያ ሲን ሙናት ኡና አርባይትት ማይኒ ኮፍ ከቡት ኢሽቢን ክራንክ ቫሲን ፋራሺ ጀርመን ሆፍሎፍ ከተማ ሳለ እንደ ተረሳ ዜጋ ነበር ራሱን ይቆጥር የነበረው ጀርመን ደርሶ በዚች አነስተኛ ከተማ የመኖሪያ ፈቃድ ተሰጥቶት ከዚያም ስራ መስራት የሚያስችል ፈቃድን እስኪያገኝ ድረስ የጠበቀው በጣም ብዙ ጊዜ እንደነበር ቫሲል ይናገራል የኖረውም ከጀርመኖች ተቀላቅሎ ሳይሆን ከሌሎች ሀገራት ከመጡ ከተለያዩ ሰዎች ጋር ነበር እዚህ ያለሁት ብቻዬን ነው። ጓደኛም ሆነ ባልደረባ የሚለው ጀርመናዊ የለም። ስራ ለማግኘት ጥሩ ሰዎችን መተዋወቅ ይኖርብኛል፣ ግን እኔ ሊረዳኝ የሚፈልግ ሰው እንኳን አላየውም፣ አንድም ሰው አላገኘውም። ቫሲም በሚኖርባት በትንሿ ሆፍሎፍ ከተማ ስደተኞችን የሚረዱ በርካታ ነዋሪዎች አሉ። እነዚህ ሰዎች እንደሚሉት ከሆነ አብዛኞቹ ስደተኞች ስራ ስለሌላቸው ደስተኞች አይደሉም። በዚያ ምክንያት አብዛኞቹ አልኮል መጠጥ ይጠጣሉ፣ አንዳንዶቹም መጫወት ይጀምራሉ። ቫሲም በበኩሉ ጀርመናውያን የእንኳን ደህና መጣችሁ አቀባበል ባህል የሚሉትን ሁሉ ይተቻል። አለ አዙል ኮምት ናክዶችላንድ እኛ ወዳለንበት የሚመጡ ተገን ጠያቂዎች ሁሉ ጀርመን ገነት ናት ብለው ነው የሚያስቡት። ስደተኞቹ ጀርመናውያን ትንሽም ቢሆን ይረዳሉ ብለው ያስባሉ። ይህ ግን ሀሴት ነው። ሁሉ ነገር ውሸት ውሸት ውሸት። ቫሲን ፋራሺ በጀርመን ከሁለት ዓመት ግድም ቆይታ በኋላ ወደ ሀገሩ ለመመለስ ሲዘጋጅ በሻንጣ እንኳ የሚይዘው አንድ እቃ አልነበረውም። እቃ ይዟል ቢባል የለበሰው ልብስ፣ መንገድ ላይ የሚቆረጥሙ አንድ ሁለት ብስኩትና እሱነቱን የሚገልጹ መረጃ ወረቀቶች፣ እንዲሁም የሚቀበሉት ቤተሰቦቹ ወዳሉበት ወደ ሊባኖስ የሚመልሰው የአውሮፕላን ቲኬትን ብቻ ነበር የያዘው። አሁን ጉዞ ወደ ፍራንክፈርት ነው ከምሽቱ 12 ሰዓት ላይ ዓለም አቀፍ የአየር ጣቢያ ወደሚገኝበት ወደ ፍራንክፈርት፣ ከዚያ ወደ እስታንቡል፣ ከእስታንቡል ወደ ቤሩት። ጀርመን አመሰግናለሁ፣ ግን ይህን የሁለት ዓመት ትዝታዬን ከጭንቅላቴ እሰርዛለሁ። ቫሲም ጀርመን ውስጥ በስደተኝነት የቆየበትን ጊዜ ትውስታውን ከአእምሮ ለመፋቅ የሚችል ላጲስ ቢኖር ምኞቱ ነበር፣ እስከ ወዲያኛው ላለማስታወስ። ቫሲም ይህን የተናገረው ፍራንክፈርት ወደሚገኘው ዓለም አቀፍ አውሮፕላን ጣቢያ ለመሄድ የረጅም ርቀት አውቶቡስን ሲሳፈር ነበር። እንደ ቫሲም በርስ በርስ ጦርነት በምትናወጠው በሶሪያዋ ትንሽዋ የትውልድ መንደሩም ቢሆን ከዚህ የባሰ የከፋ ነገር አያጋጥመው።